አውሮፓና ጀርመን በአደገኛ የባህር ጉዞ አውሮጳ ለመግባት ከሚሞክሩ ስደተኞች መካከል እድል ቀንቷቸው የሚሳካላቸው እንዳሉ ሁሉ በጉዞ ላይ ሕይወታቸው የሚያልፍም ብዙዎች ናቸው። ጎርጎሮሳዊ 2016 ዓ ም ከገባበት ከዛሬ አንድ ወር ከ15 ቀን ወዲህ ብቻ ከ400 በላይ ስደተኞች የተሳፈሩባቸው ጀልባዎች ሰጥመው ህይወታቸው አልፏል። በቀደመው በ2015 ዓ ም ደግሞ አራት ሺህ የሚሆኑ ስደተኞች ይህ ጣ ገጥሟቸዋል። ወደ አውሮጳ ለመግባት የሚሞክሩ ስደተኞች ሞት እንዲቀር መወሰድ አለባቸው ያለውን እርምጃ የጠቆመው አንድ ጥናት በቅርቡ እንዳስታወቀው አውሮጳውያን እስካሁን ስደተኞች ወደ ክፍለ ዓለሙ እንዳይመጡ ለመገደብ የሚወስዷቸው እርምጃዎች ውጤት ሊያመጡ አለመቻላቸውን ያስረዳል። ጄሲካ ሀገንዜንከር ጥናቱን ያካሄዱ የለንደኑ የባህር ማዶ የልማት ጥናት ተቋም ኦቨርሲስ ዴቨሎፕመንት ኢንስቲትዩት ባልደረባ ናቸው። የአውሮፓውያን መርሆች በዚህ ረገድ ውጤት አልባ የሆኑበትን ምክንያት ለዶችቨለ በሰጡት ቃለ ምልልስ ተናግረዋል። ሰዎች ወደ አውሮፓ ለመምጣት የሚወስኑት ምርጫ ስለሌላቸው ነው። እዚህ ውሳኔ ላይ የሚደርሱትም እነርሱ በሚያምኑት መረጃ መሰረት ነው። እነዚህን መረጃዎችም ከቤተሰብ አባላትና ከወዳጅ ዘመዶቻቸው ነው የሚያገኙት። እናም በጥናታችን እንደደረስንበት በመጀመሪያ ደረጃ ወደ አውሮፓ የሚደረግ ስደትን ለመከላከል የሚወጡ ማንኛቸውም ፖሊሲዎች ሰዎች ወደ አውሮፓ እንዳይመጡ ሊከላከሉ አይችሉም። የስደቱን አቅጣ ጫ ግን ከአንዱ ሀገር ወደ ሌላው ያስቀይራሉ። ለዚህም ሀገን ዜንከር በምሳሌነት ያነሱት ከወራት በፊት ሀንጋሪ ድንበሯን ስታጥር ስደተኞች ወደ ሀንጋሪ መግባታቸው ይቁም እንጂ ስደቱ በክሮኤሽያና በስሎቬንያ በኩል መቀጠሉን ነው። በቅርቡ ጀርመን ብሪታንያና ስፓኝ የገቡ 52 የሶሪያ የኤርትራና የሴኔጋል ስደተኞችን በማነጋገር የተካሄደው ጥናት እንዳስታወቀው ስደተኞቹ ከሀገራቸው የሚወጡት በተለያዩ ግን ተቀራራቢ በሆኑ ምክንያቶች ነው። የሚጀምሩት አደገኛ ጉዞም በትንሽ ገንዘብም ይሁን በአጭር ጊዜ የሚወጡት አይደለም። ያነጋገርናቸው ሰዎች ግጭቶችን፣ ግድያዎችን የሚሸሹ ናቸው። አንዳንዶቹ ደግሞ በደህንነት ምክንያት ነው የሚሰደዱት። ወደ አውሮፓ ለመምጣት ብዙ ገንዘብ ያስፈልጋል። አብዛኞቹ ለጉዟቸው የሚያስፈልጋቸውን ገንዘብ የሚያጠራቅሙት በመንገዳቸው ላይ በሚገቡባቸው ሀገራት እየሰሩ ነው። ከጉዟቸው አብዛኞቹ አጭርና በቶሎ የሚደርሱ አይደሉም። ዓመታት ሊወስዱ ይችላሉ። በአንድ ሀገር መኖር ከጀመሩ በኋላ ጉዟቸውን ለመቀጠል ይወስናሉ። ለሞትና ለከፋ ስቃይ የሚዳርገውን ይህን መሰሉን ስደት ለማስቆም ሀገር ዜንከር እንደሚሉት የአውሮጳ ፖሊሲ አውጪዎች የተናጠል የስደት ፖሊሲን ወደ ጎን በመተው አካባቢያዊ ቀውስ የፈጠረውን ይህን ችግር ለመቋቋም በአውሮፓ ደረጃ የተቀናጀ እርምጃ መውሰድ አለባቸው። ይህን ተግባራዊ ለማድረግ ደግሞ ሶስት ጉዳዮች ሊተኮርባቸው ይገባል ይላሉ። በመጀመሪያ ደረጃ ፖሊሲ አውጪዎች የስደተኞች ጉዞ ከአደጋ ነፃ እንዲሆን ማድረግ አለባቸው። ስደተኞችን የመታደግ ተልእኮዎች፣ ሰብአዊ ቪዛ እንዲሁም ህጋዊ የስደት አማራጮችን ማስፋት አውሮ አውሮፓ አቀብ ፈጣንና የተሻለ የተገን አሰጣጥ ስርዓት መዘርጋት አለባቸው። የተገን ማመልከቻዎችን በፍጥነት በተመሳሳይ መንገድና በአውሮፓ በአጠቃላይ ኃላፊነትን በመጋራት ማስተናገድ ይገባቸዋል። በመጨረሻም ፖሊሲ አውጪዎች ስደተኞች ከሚያስገኙት ማህበራዊ፣ ኢኮኖሚያዊ ጥቅሞች ተቋዳሽ ለመሆን ለምሳሌ በኢኮኖሚያዊ የውህደት መርሃ ግብር ላይ መዋለ ንዋያቸውን በማፍሰስ ሃይማኖትን መሰረት ያላደረገ የስደት መርሃ ግብር መዘርጋት አለ አለባቸው ስለዚህ ይላሉ በጉዳዩ ላይ ምርምር ያካሄዱት ሀገን ዜንከር ለምሳሌ የአውሮጳ መንግስታት ወደ አውሮጳ ለመሻገር ያለሙ ስደተኞች በብዛት በሚገኙባቸው ቱርክና ሊቢያን በመሳሰሉ ሀገራት የቆንስላ ቢሮዎችን በመክፈት ተአማኒ የሆነ የተገን ጥያቄ ለሚያቀርቡ ሰዎች ሰብአዊ ቪዛ መስጠት ይችላሉ። አንዳንድ የአውሮጳ መንግስታት ወደ አውሮጳ የሚሰደዱ ሰዎችን ቁጥር መቀነስ በሚቻልባቸው መንገዶች ላይ ዜጎቻቸው በብዛት ከሚሰደዱባቸው ሀገራት መንግስታት ጋር እየተደራደሩ ነው። በተለይ ዜጎችን በመጨቆንና ነፃነታቸውን በመንፈግ ከሚተቹ መንግስታት ጋር የሚካሄደው ይህም መሰሉ ድርድር ጠንካራ ወቀሳ እየተሰነዘረበት ነው። ሀገን ዜንከር፣ ይህም ቢሆን አሁን ለተፈጠረው ችግር መፍትሄ እንደማይሆን ነው የገለጹት። በእርግጥም የስደትን መሰረታዊ ምክንያቶች ከምንጩ ማድረግ አንድ የፖሊሲ እርምጃ አካል መሆን ይገባዋል። እናም ይህ በጣም አስፈላጊ ነው። መሰረታዊውን ችግር ማስወገድ ችግሩን በረጅም ጊዜ መከላከል የምንችልበት መንገድ ነው። በአጭር ጊዜ ውስጥ ግን ያን ያህል የሚያመጣው ለውጥ አይኖርም። ስለዚህ ለአጭር ጊዜ መፍትሄ የሚሆን የተሻሉ የስደት ፖሊሲዎችን ማካሄድ ያስፈልገናል። በጥናቱ እንደተገለጸው ስደተኞቹ አውሮፓ እስኪ ደርሱ እያንዳንዳቸው በአማካይ እስከ 3880 ዶላር አውጥተዋል። መንገድ ላይም ለከፉ ችግሮች ይጋለጣሉ። ከኤርትራውያን ስደተኞች ግማሽ ያህሉ ገንዘብ እንዲያመጡ ታግተዋል። አንድ ሶስተኛው ደግሞ ተዘርፈዋል። ስደተኞች ይህን መሰሉ በደል የሚፈጸምባቸው ደግሞ በሕገወጥ ደላሎች ብቻ አይደለም ሰዎችን በህገወጥ መንገድ ከአንዱ አገር ወደ ሌላው የሚያሻገሩት ብቻ አይደሉም በሰዎች ስደት የሚያተርፉት። በጥናታችን እንደደረስንበት ስደተኞች ለአደጋ የተጋለጡ እንደመሆናቸው መንገድ ላይ በሌሎች ሰዎችም የሚበዘበዙበት ብዙ አጋጣሚዎች ይፈጠራሉ። በህገወጥ አሻጋሪዎች ብቻ ሳይሆን በታጠቁ ቡድኖችና በተራ ዜጎችም ይዘረፋሉ። ካነጋገርናቸው መካከል አንድ ሶስተኛዎቹ በአንድም ሆነ በሌላ መንገድ በሀይል ገንዘባቸውን ተቀምተዋል። ህገ አሻጋሪዎች ብቻ ሳይሆኑ፣ ሹፌሮችም ድንበር ጠባቂዎችም ይህንን ሊያደርጉ ይችላሉ። በሀገን ዜንከር አስተያየት ሰዎችን ለዚህ ሁሉ ችግር የሚዳርገውን ስደትንና ህገ ወጥ የሰዎች አሻጋሪዎችን መከላከያው መንገድ አንድ ብቻ ነው። ህገ ወጥ የሰዎች አሻጋሪዎችን እንዴት እንዋጋ ለሚለው እነሱን ከዚህ ስራ ውጪ ለማድረግ የሚያስችል የተሻለው መንገድ በመጀመሪያ ደረጃ የሰዎችን ህገወጥ ጉዞን ማስቆም ነው። ሰዎች ደህንነቱ በተረጋገጠና በህጋዊ መንገድ አውሮጳ መምጣት የሚችሉበት እድል ከተሰጣቸው ወደ ህገ ወጥ አሻጋሪዎች አይሄዱም። ህገ ወጥ አሻጋሪዎችም ከነዚህ ለአደጋ ከተጋለጡ ስደተኞች ትርፍ ማጋበስ ባልቻለ አልቻሉም ነበር። የሰሜን አትላንቲክ የጋራ መከላከያ ቃል ኪዳን ድርጅት በመፃሩ ኔቶ በህገ ወጥ የሰዎች አሻጋሪዎች የሚፈጸመውን ወንጀል ለማስቆም በሚደረገው ጥረት ቱርክንና ግሪክን ለማገዝ ባለፈው ሳምንት መርከቦቹን ወደ አግያን ባህር አሰማርቷል። ኔቶ መርከቦቹን የላከው በቱርክና በሶሪያ ድንበር ላይ የሚካሄደውን የህገወጥ የሰዎች አሻጋሪዎች እንቅስቃሴ ለመቆጣጠር መሆኑን አስታውቋል። ጄሲካ ሀገን ዜንከር ግን ይህ እርምጃ ችግሩን ሊያስወግድ አይችልም ይላሉ። የሜዲትራኒያን ባህርን ሙሉ በሙሉ መቆጣጠር የሚቻል አይመስለኝም። በርካታ የባህር ዳርቻዎች አሉ። በግሪክም ሆነ በሌሎች አካባቢዎች በርካታ ጥቃቅን ደሴቶች ይገኛሉ። ኔቶ ወይም የቱርክ ባለስልጣናት የህገወጥ ደላሎችን እንቅስቃሴ ከአንድ የባህር ዳርቻ ማስቆም ቢችሉ፣ ደላሎቹ አንድ 20 ኪሎ ሜትር ርቀት ላይ ከሚገኝ ሌላ የባህር ዳርቻ ሆነው ይህንኑ ስራቸውን ያከናውናሉ። በዚህ መንገድ ወደ አውሮጳ መምጣታቸው ይቀጥላል። የለንደኑ የባህር ማዶ የልማት ጥናት ተቋም ኦቨርሲስ ዴቨሎፕመንት ኢንስቲትዩት በጥናቱ ማጠቃለያ በመፍትሄነት ካቀረባቸው ተጨማሪ ሀሳቦች መካከል አውሮጳ አቀፍ ፍትሐዊ የተገና አሰጣጥ ስርዓት እንዲዘረጋ አባል ሀገራትም በዚህ ረገድ ኃላፊነታቸውን በጋራ እንዲወጡ ያቀረበው ጥሪ ይገኝበታል። በሜዲትራኒያን ባህር ስደተኞችን መታደግ የሚያስችሉ ተልእኮዎችን ማጠናከር እንደሚያስፈልግና ፖለቲከኞችም ሆኑ ሕዝቡ ስደተኞችን እንደ ችግር ፈጣሪ ሳይሆን እንደ ሀብት ሊያያቸው እንደሚገባም የተቋሙ ጥናት አሳስቧል። አድማጮች፣ የዛሬው አውሮፓና ጀርመን ዝግጅታችን የእስካሁኑ ነበረ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆየን።